ጥቃቱ የደረሰው ደቡብ ምዕራብ ሶማሊያ ውስጥ ከባይዶዋ ከተማ 30 ኪሎ ሜትር ርቀት ላይ በምትገኘው ዋርዲሌ በተባለችው መንደር ውስጥ ነው። መቅድሾ የሚገኘው ጋዜጠኛ ሀሰን ኢስቲል እንደተናገረው በአሚሶም ስር ሶማሊያ የዘመቱት የኢትዮጵያ ወታደሮች ወደ መንደሪቱ የሄዱት የሶማሊያን ጦር የሚወጋው አሸባብ በዚያ እንደሚገኝ መረጃ ደርሷቸው ነው። የአሸባብ ኃይል በመንደሪቱ አቅራቢያ ባለው የጦር ሰፈር ላይ ጥቃት ለመጣል እዚያ መግባቱ የተነገረው የአፍሪቃ ህብረት ኃይል ወደ መንደሪቱ ከሄደ በኋላ ምን እንደገጠመው ጋዜጠኛ ሀሰን ያስረዳል። የአፍሪካ ህብረት ኃይል አንዳንድ የአሸባብ ኃይሎች ሃይማኖታዊ ስርዓት በሚካሄድበት በዚህ ስፍራ እንዳሉ መረጃ ደርሶት ወደዚያ እንደሄደ አምኗል። ሆኖም ነዋሪዎች አሸባብን ስለሚፈሩ አሸባብ የት እንዳለ የሚጠቁም መረጃ አይሰጡም። እናም የአፍሪካ ህብረት ኃይል አካባቢውን ለቆ በመውጣት ላይ ያለ አንድ የአሸባባል በኢትዮጵያ ወታደሮች ላይ ተኩሶ አንድ ወታደር ከገደለ በኋላ የኢትዮጵያ ወታደሮች ወታደሮች በአጸፋው በከፈቱት ትኩስ 14 ሰላማዊ ሰዎችን ገለዋል። በጉዳዩ ላይ ተጨማሪ ምርመራ እንደሚካሄድ ተናግረዋል። የፈረንሳይ ዜና አገልግሎት አንድ የሶማሊያ ምክር ቤት አባልን ጠቅሶ እንደዘገበው ዋርዲሌ ውስጥ የአሸባብ ተዋጊዎችና የሶማሊያ መንግስት ወታደሮችና የአፍሪቃ ህብረት ኃይሎች ባካሄዱት ውጊያ ከተገደሉት 14 ሰዎች መካከል አዛውንቶች አዛውንቶችና ሰላማዊ ሰዎች ይገኙበታል። የአሸባብ ተዋጊ በአፍሪቃ ህብረት ጦር ላይ ተኩስ በከፈተበት ወቅት ሰዎቹ ተሰብስበው ጸሎት በማድረስ ላይ ነበሩ ብለዋል የምክር ቤቱ አባል። ሌሎች ሰዎች ደግሞ የተለየ መረጃ ነው የሰጡት። ዜና አገልግሎቱ ያነጋገራቸው ብዙ የዓይን እማኞች የኢትዮጵያ ወታደሮች ጥቃት የከፈቱት ትንኮሳ ሳይደርስባቸው መሆኑን ገልጸዋል። አንድ በማኝነት የተጠቀሱ ሰው የኢትዮጵያ ወታደሮች ዋርዲሌ ሲደርሱ የቁርአን መምህራንና ሌሎች ሰላማዊ ሰዎች የተሰበሰቡበትን ቤት ኢላማ ማድረጋቸውን በወቅቱም ለአንድ ታማሚ እየተጸለየ እንደነበረ መናገራቸው ተዘግቧል። የመቅድሾ ጋዜጠኛ ሐሰን እንደተናገረው ደግሞ አንድ የሶማሊያ ምክር ቤት አባልና ሁለት ሚኒስትሮች እንዲሁም የጎሳ መሪዎች ጥቃቱ የደረሰበትን ስፍራ ትናንት ከጎበኙ በኋላ መግለጫ ሰጥተው ነበር። የፓርላማው አባል የአዛውንቶችን ጨምሮ የ14 ሰዎች አስከሬኖች መቁጠራቸውን ተናግሯል። እርሳቸው እንዳሉ ሰዎቹ የተገደሉት የአሸባብ ኃይሎች በአካባቢ በነበሩ የኢትዮጵያ ወታደሮች ላይ ጥቃት ካደረሱ እና አንድ ወታደር ከገደሉ በኋላ ነው። ከዚያም የኢትዮጵያ ወታደሮች በነሲብ መተኮስ ከጀመሩ በኋላ 14 ሰላማዊ ሰዎች ተገደሉ። ሆኖም እስካሁን ድረስ ከሶማሊያ ማዕከላዊ መንግስት ያገኘ ነው መግለጫ የለም ስንትራል ጋር ሶማሊያ የዘመተው የአፍሪቃ ህብረት ኃይል አሚሶም ዛሬ ባወጣው መግለጫ እሁድ ማታ በኢትዮጵያ ወታደሮች ተፈጸመ የተባለውን ግድያ ማጣራት መጀመሩን አስታውቋል። ምርመራው እንደተጠናቀቀም ውጤቱን ለህዝብ እንደሚያሳውቅ ገልጿል። የአፍሪቃ ህብረት ኃይል ሶማሊያ መጀመሪያ የዘመተው በጎርጎሮሳዊው 2007 ዓ.ም ነው። በአሁኑ ጊዜም በተልዕኮ ስር ሶማሊያ የሚገኙት ወታደሮች ቁጥር